በኦሮሚያ ክልል አንዳንድ ከተሞች የንግድ ተቋማትና የአገልግሎት ሰጪ ድርጅቶች የሥራ ማቆም አድማ አድርገዋል። አድማው ከቦታ ቦታ የሚለያይ ቢሆንም የመጓጓዣ አገልግሎት ሰጪ ታክሲዎችና ባጃጆች፣ ሱቆች፣ ምግብ ቤቶችና የመሳሰሉት አገልግሎቶች በከፊልና በአንዳንድ ከተሞች በስፋት ማቆማቸውን ያነጋገርናቸው ነዋሪዎች ገልጸዋል። በሌሎች የክልሉ አካባቢዎችም ሰዎችን አነጋግረናል። የንግድ ተቋማትም ሆኑ አገልግሎት ሰጪ ድርጅቶች ሲሰሩ ውለዋል። የመንግሥት መስሪያ ቤቶችም ተከፍተው ውለዋል። የኢትዮጵያ የንግድ ሚኒስቴር ባለሥልጣናት በጉዳዩ ላይ ያላቸውን አስተያየት እንዲሰጡ ወደ ሚኒስትሩ ቢሮ ደውለን ምላሽ አላገኘንም። ዝርዝሩን ሄኖክ ሰማግዜር ይዞታል። በማህበረሰብ የመገናኛ ብዙሃን ከዛሬ ጀምሮ እስከ መስከረም ሁለት ቀን ድረስ የንግድ ተቋማትና አገልግሎት ሰጪዎች ስራ በማቆም ገበሬዎች ደግሞ ምርቶቻቸውን ወደ ገበያ ባለማምጣት በሮቻቸውን እንዲዘጉ የተላለፈው ጥሪ በአንዳንድ የኦሮሚያ ከተሞች ዛሬ በከፊልና በአንዳንድ ከተሞች ደግሞ በስፋት ተግባራዊ መሆኑን ነዋሪዎች ገልጸውልናል። እኔ በባሌ ዞን ሮቤ ከተማ ውስጥ ያለሁት ዛሬ የሮቤ ከተማ የንግድ ሁኔታ በሙሉ ቆሟል ማለት ይቻላል። ከዘጠና አምስት ፐርሰንት በላይ ሱቆች ዝግ ናቸው። አንዳንድ ምግብ ቤቶች እና ጫት ቤቶች ብቻ ናቸው የተከፈቱት። ሌሎች ኤሌክትሮኒክ ቤቶች አንዳንድ የተከፈቱ ነበሩ እስከ ስድስት ሰዓት ሰባት ሰዓት ድረስ፣ ከዛ በኋላ ሌሎችን እያዩ ነው የገዙት አብዛኞቹ። ልነግርህ የምፈልገው አብዛኛው ከተማ ጠጥ ጥረጭ ብለዋል። ያ ነው። ግዳ አያና፣ ታዲያ ዛሬ እንዴት ነው? ታክሲዎች አሉ ወይ? ደግሞ የከተማ አውቶቡሶችስ እንዴት ናቸው? ይሰራሉ? እንዴት ነው ያለው? ይሰራሉ፣ በጣም ይሰራሉ። ብዙ ነው እንጂ ሱቅና ባጃጅ ሳት ምናምን ስራ መስራት ስራ፣ የት ነው የምትሰራው? ገበያ ወርደህ ነበር ሰሞኑን? ገባ ግዳ ከተማ ውስጥ በጣም አሪፍ ነው ስራ መስራት ነው። የተዘጉ ሱቆች ወይ ስራ ያቆሙ ባጃጆች አይተሃል? እየሰራ ነው ምንም ሱ ከዘጋም፣ እየሰራ ነው። ግብ ነው እኔ ያለሁት አሁን ነቀምት ከተማ ነኝ። ዛሬ ምንም እንቅስቃሴ የለም። በገበያ ዙራም የሆነ በትራንስፖርት ሁሉም ነገር ላይ ማለት ነው፣ ምንም እንቅስቃሴ የሚባል ነገር የለውም። አሁን ራሱ ያው ከተማ ሰፈሪ አካባቢ ዞር ዞር ብዬ እየተመለስኩ ነው። እሺ፣ ምን ተመለከትሽ? አሁን ወጥተሽ በነበረበት ጊዜ እንቅስቃሴዎች አሁን ከበፊቱ ማለት ነው የሰዎችን ብዛት ትንሽ ቀንሷል፣ እና በዛ ላይ ደግሞ ትራንስፖርት የሚባል ነገርም የለም። ሱቆችም እንዳለ እንደተዘጉ ነው። ከመቼ ጀምሮ ነው ይሄ? ዛሬ ከዛሬ ቀን። በምን ስራ ነው የተሰማራሸው አንቺ? እኔ አሁን የምሰራው የግል ስራ ነው ማለት የራሴ ሳይሆን የግል ድርጅት ውስጥ ማለት ነው ተቀጥሬ። አገልግሎት ሰጪ ነው ወይስ ሸቀጣሸቀጦች ትሸጣላችሁ? ተዘግቷል የእናንተም ስራ ዛሬ? አዎ፣ አዎ የኛ ተዘግቶ ነው። የዘጋችሁበት ምክንያት ምንድን ነው? ምክንያቱ ዛሬ ተቃውሙን አስመልክቶ ነው። ያው መንግስት እያደረሰ ያለውን ጭቆና ለሞቱትም ያው የሐዘን ቅሬታ እያሰማን ዛሬ ስራ እንዳንሰራ፣ አገልግሎት እንዳንሰጥ ያንን ታስበው አድርገን ነው። ቤት ዋል ነው ዛሬ ነው ይሄ ወይስ ይቀጥላል? እንግዲህ ይቀጥላል እስከ መስከረም ሁለት እያልን ነው። መንግስቱ እንግዲህ እስካላስገደደ ድረስ አዲስ ነገር እስካልተገኘ ድረስ እና እስከ ትላንት ራሱን ዛሬን አስመልክቶ ማስጠንቀቂያ እየተሰጠ ነበር። በንግድ ዘርፍ ማለት ነው፣ እንዳይዘጋ ሱቆች እንዳይዘጉ አገልግሎት መስጠት እንዳለባቸው ማስጠንቀቂያ እየሰጡ ነበር። እነማን ናቸው ማስጠንቀቂያ የሚሰጡት? የመንግስት አካል እንደዚህ ለህዝቡ በይፋ ነው የሚገልጹት ወይስ በየቤቱ እየዞሩ ነው? እንዴት ነው የሚገልጹት? በየሱቁ በየሱቁ እየሄዱ ነገ ግዴታ መክፈት፣ እስከ ሶስት ሰዓት ካልከፈታችሁ እርምጃ እንደሚወሰንባችሁ ምን ብለው እያስጠነቀቁ ነው። እናንተም ጋ መጥተው ነበር? አዎ አዎ፣ ከመንግስት ምንድን ነው። አሁን እንግዲህ እስከ መስከረም ሁለት ረጅም ጊዜ ነው እና ተቀጥረሽም ትሰራ ያለሽ፣ የቤተሰቦቻችሁም የንግድ ተቋማት አሉ። ይሄ በሚሆን ጊዜ እናንተ ላይ የሚያሳድረው የ የገቢ ጫና ይኖራል። እንዴት ነው እሱን የምትወጡት? እኛ የምንወጣው እንዴት መሰለ ሀገር ሰላም ሲሆን ነው ሌላው ሞቶ ሌላው መኖር እንደ ሰው ሆነ ስታስበ ትልቅ ነገር ነው። ሌላው እንግዲህ ለሀገር ብሎ ነው ለራሱ አይደለም ወይ፣ ለቤተሰቡ ብቻ አስቦ አይደለም። እየሞተ ያለው እየታሰረ ያለው ፍሪደም ስለ ጠየቀ ብቻ ነው እየተገደለ ያለው እየታሰረ ያለው እየተሰቃየ ያለው። በእርግጥ ገቢ አሁን ሞቅ ያለ ስራ ነው ያለው ማለት በዓሉን አስመልክቶ በዚህ ሰዓት ትልቅ ስራ ነው የሚሰራው። ግን እንደዛም ሆኖ ሌላው እንደዛ የሆነ እኛ ስራችን ጥቅማችን ይቅርብን በማለት ከነሱ ጎን በመሆን ነው እያሳለፍን ያለ ነው። እኔ ነጋዴ ነኝ። በምን ንግድ ሱፐር ማርኬት ነው ዝበኝ። እና ዛሬ ከፍተህ ነበር? አልከፈትኩም። ለምንድን ነው ያልከፈትከው? ይሄ ስርዓት ኦሮሞ ህዝብ ላይ እያካሄደ ነው ያለውን በመቃወም በአጠቃላይ ይህንን ስርዓት ስለማንፈልገው ይህ ስርዓት እንዲወገድልን በኢኮኖሚም በሌላ ነገርም ለማዳከምና ከራሳችን ላይ ማውረድ ነው። እንግዲህ የሱፐር ማርኬቱ ወይም የሸቀጣሸቀጥ ገበያ በሱቅህ በሚዘጋ ጊዜ ሰራተኞች አሉ አይደለም? አዎ፣ አንድ ሰራተኛ ብቻ ነው ያለው አንድ ሰራተኛ አለ። ምን ያህል ገበያችሁን ይጎዳል ሁኔታው? ምንም ገበያችንም ቢጎዳ ሀያ አምስት አመት በላይ አንገታችን ላይ የቆየውን ከኢህአዲግ አይበልጥብንም። ከዛ በላይ እየከሰርን ያለ ነው ያለነው በዚህ ጉዳይ በዚህ ስርዓት ማለት ነው። በሌላ ጊዜ ራሱ በተለያየ መዋጮ ምናምን እያሉ አምስት ቀን ከምናጠው በላይ በግድ እየቀሙን ስለሆነ ከመንክበት ምንም ልጎዳ አይችልም። ዛሬ ነው የጀመራችሁት? ዛሬ ነው የጀመርነው። እስከ መቼ ትቀጥላላችሁ? እስከ መስከረም ሁለት ድረስ እንቀጥላለን። በድሬዳዋ ከተማ ሱቆች ክፍት መሆናቸውን፣ አገልግሎት ሰጪዎችም ሲሰሩ መዋላቸውን ደግሞ የከተማዋ ነዋሪ ገልጸውልናል። አሁን ዲቦ ጋር ነኝ። ሁሉም ሰው ክፍት ነው። ባጃጅም ይኸው ይዘዋወራል ሱቆችስ ሰዎች ላሉ የኢትዮጵያ ንግድ ሚኒስቴር ባለስልጣናት በጉዳዩ ላይ ምላሻቸውን እንዲሰጡን ወደ ሚኒስትሩ ቢሮ ደውለን ነበር። ምላሻቸውን አላገኘንም። እንዳገኘ እናቀርባለን።